አኛ ሰርቫይቫል የተባለው የጋምቤላ ሰብአዊ መብቶች ተከራካሪ ድርጅት ለዶቸቨለ በላከው መረጃ መሰረት ከደቡብ ሱዳን የመጡ የሙሊ ታጣቂዎች መጋቢት አንድ ምሽት ላይ በጋምቤላ ክልል አኙአክ ዞን ጉድ ወረዳ ኦባ ቀበሌ ባደረሱት ጥቃት ነዋሪዎችን ገለዋል። ህጻናትንም አፍነው ወስደዋል። መንግስት፣ ምንም አይነት እርምጃ ባለመውሰዱ ታጣቂዎቹ ከአንድ ቀን በኋላ የመንግስት የጥበቃ ኃይላት ብዙም ሳይርቁ በሚገኙበት በጆር ወረዳ አንጌላ ቀበሌ በከባድ መሳሪያዎች ተጨማሪ ሰዎችን ለዋል ህጻናትንም አፍነው ወስደዋል፣ ንብረትም አውድመዋል ሲሉ የድርጅቱ ኃላፊ ኒኪያ ኦችላ ገልጸዋል። በመጀመሪያ ደረጃ ፌብሪ አካባቢ ከደቡብ ሱዳን የሚነሱ የሙርላይ ጎሳዎች ቦትወልን በማጥቃት ስምንት ሰዎች ገለዋል። ከዛ በኋላ አስራ ስድስት የሚሆኑትን ህጻናቶች ወስደዋል። ይሄ የመጀመሪያ ጊዜ አይደለም። ነገር ግን በከፋ መልኩ ሁለት ቀን ባልሞላ መልኩ አንጌላና ኦቦዋ በሚባል ቦታ ተከታታይ ቃት ሰንዝረዋል ወ ወቅት እንግዲህ ባንጌላ ስድስት ሰዎች ሲሞቱ አራት ህጻናቶቹ ታፍነው ተወስዷል። ኦቧ ላይም እንደዚሁ በከፋ መልኩ ንብረቶች ተወድመዋል። መንደር በአጠቃላይ ተቃጥሏል። በዛው ወቅት የሞቱት ሰዎች ከአስራ ስምንት በላይ ይሆናሉ የሚል ነበር። ሀያ ሁለት ህጻናቶች ታፍነው ተወስደዋል። እስካሁን ግን የመንግስት ምላሽ ኖ ማለት አይቻልም። ዝምታው ለምን እንደሆነ በጣም የሚገርም ነገር ነው። በእሁድ ዕለቱ ጥቃት ከስድሳ በላይ መኖሪያ ቤቶች መቃጠላቸውን በጋምቤላ አስተዳደር የውሃና ፍሳሽ አገልግሎት ኃላፊ ፔተር ገብርኤል ገልጸዋል። በእርግጥ ይውለት ማጣ ቦ መጥባል ቀበሌ በሞሌ ጥቃት ወደ አስራ ሶስት የሚሆን ስለልት ሰዎች ሞተዋል። ሀያ አንድ ህጻናት ታፍነው ሞርሊ ወስዳቸዋል የሚሆን ቤቶች ተቃጥሏል እና አሳዛኝ ጉዳይ ነው ያለው። ከደቡብ ሱዳን የሚመጡት የሙሊ ታጣቂዎች ከዚህ ቀደም ያደረሱትን ጥቃት ያስታወሱት የአኛ ሰርቫይቫል ድርጅት ኃላፊ ኒኪያው ኦችላ፣ መንግስት ስለ ባለፈው ሳምንቱ ጥቃትና ስለ ታፈኑት ህጻናት ጉዳይ የገለጸው ነገር የለም ሲሉ ይከሳሉ። በመንግስት ሜዲያ አውታሮች እስካሁን ስለ ገንበላ ስለ አኛ ክብረተሰብ የሞቱን ሰዎች እና የታፍነው ህጻናቶች በምን አይነት መልኩ ወደ ቤተሰቦቻቸው እንደሚመለሱ መንግስት ያወጣው መግለጫ የለም። ኢባስ ብለው ደግሞ ጋምቤላ ህብረተሰብ ወይም ደግሞ የኢትዮጵያ ህብረተሰብ ያላቸውን አዘን እንዳይገልጹ ለማድረግ ትምህርት ቤት ወይም ደግሞ ዩኒቨርሲቲ ግንባታ በኢትዮጵያን ዜና አውታሮች የሚሰማ ነው እና ይሄ ምናልባት ትንሽ ኃላፊነትን የጎደለ አካሄድ ነው ብዬ ነው ማምነው። ይህን ችግር በድርድር ከመፍታት ይልቅ መንግስት እርምጃ ቢወስድ ታጣቂዎች ወደ ቦታው ዳግም ባልመጡ ነበር ያሉት በጋምቤላ አስተዳደር የውሃና ፍሳሽ አገልግሎት ኃላፊ ፔተር ገብርኤል ነዋሪው የመንግስትን ምላሽ እየ ጠበቀ መሆኑን ተናግረዋል። ምንድነው አሁን ሞርኒ አይል የደቡብ ሱዳን ዜጎች ናቸው። ፌዴራል መንግስት ለምን ዝም ይላል? ለምን ነው በዜጎች ላይ እርምጃ የማይወስድ? ሲፍሰ ተደራጅቶ እስከ ደንበር አቋርጦ ወደ ኢትዮጵያ መግባቱ ሲገኝ እርምጃ አልማፍሰዳችሁ በቃ ድርድር ነው በቃ የሚደርግላቸው ድርድር በቃ የእርምጃ አይወዝድም። እዚህ አሁን ሞኒ ላይ ይሄ የእርምጃ ካልተደረገ መቼም አይተው። ምክንያቱ እዚ አሁን በቃ ተሰደውነ ያለ አሁን ሜዳ ላይ ነው የሚገኘው። አሁን ስልል ግን ስሉ በጣም ላልተዋል። አሁን በቃ እየሰሩ አይደለም መስራት የሚገባቸው የድንበር አዋሳኝ በሆኑ የጋምቤላ አካባቢዎች የሚከሰቱት ችግሮችን ለመፍታት መንግስት ከደቡብ ሱዳን መንግስት ጋር እየሰራ መሆኑን የገለጹት በጋምቤላ የመንግስት ኮሚኒኬሽን ቢሮ ምክትል ኃላፊ ኦሞት ኦትዋ በበኩላቸው ሁኔታማ እንዳለ የተረጋጋ ነው። የሰላም ሁኔታ መለስ ነው ያለ ሙርሌ ገና እየተከታተሉ ነው በሰራዊቱ ከሀያ በላይ ህጻናት ታፍነው ተወስደዋል። እነሱስ እንዴት ነው? አልተመለሱም፣ ገና ናቸው። አልተገኙም፣ ገና። ባለፈውም ጊዜ እንደዚሁ ከመቶ በላይ ህጻናት ታፍነው ተወስደው ነበር። ያን ዘጠና ተመልሶ አርባ ነው የቀረ የአሁኑ ሀይ ሁለት ነው ያው ገና መከላከያ ብቻ ነው። ገና ክትትል እያደረግን ነው። ምንም ኮቴ እየተከተሉ ነው ያሉ ግን ስላልተገኙ እስኪገኙ ድረስ ያው ሌላ ልውጥ ካለ እንናግራለን። መንደር አውድመው ህጻናትን እያፈኑ ወስደው የሚሸጡት የሞሌ ታጣቂዎች ቀደም ባሉት አመታት የቀንድ ከብትን ለመዝረፍ ብቻ ነበር ድንበር የሚሻገሩት ሲሉ በጋምቤላ አስተዳደር የውሃና ፍሳሽ አገልግሎት ኃላፊ ፔተር ገብርኤል ተናግረዋል።